ተቋርጦ የቆየውን የአባይ ግድብ ግንባታ የሦስትዮሽ ውይይት እንደገና ለመጀመር ግብፅ መጠየቋን የኢትዮጵያ መንግሥት አስታውቋል። በሱዳን በኢትዮጵያና በራሷ በግብፅ መካከል ይካሄድ የነበረውን የግድቡን ግንባታ ውይይት ያቋረጠችው ግብፅ መሆኗ ይታወቃል። አሁን ግብፅ በኦፊሴል ጠየቀች ስለተባለው ውይይት እስክንድር ፍሬው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ዲና ሙፍቲ ጋራ አጭር ቆይታ አድርጎ የሚከተለውን አጠናቅሯል። በጣም አመሰግናለሁ ስለ ጊዜዎት አምባሳደር ዲና ሙፍቲ። እንግዲህ በግብፅና በኢትዮጵያ እንዲሁም በሱዳን መካከል ሲካሄድ የቆየው የሦስትዮሽ ውይይት የህዳሴውን ግድብ መነሻ አድርጎ ማለት ነው ተቋርጦ መቆየቱ ይታወሳል። አሁን ግን ከግብጽ ከራሷ ጥያቄ መቅረቡ እየተሰማ ነው። በሶስትዮሹ ውይይት ለመቀጠል ምንድን ነው አዲስ ያለው መረጃ? አምባሳደር ይህን ያብራሩልኝ። የሁለቱ ሀገር መሪዎች ማለት የኢትዮጵያ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ እና የግብፁ ፕሬዚደንት አዲሱ ፕሬዚደንት ማላቦ ላይ በቅርቡ በተካሄደው የአፍሪካ ህብረት ጉባኤ ላይ ተገኝቶ በነበረበት ወቅት ተገናኝተው ነበር። ተገናኝተውም ይሄንን ቆሞ የነበረውን ውይይት በተለይ ሶስቱ ሀገሮች ያደረጉት የነበረውን ማለት ግብፅ፣ ሱዳን እና ኢትዮጵያ የሶስትዮሽ ውይይቱን እንደገና መጀመር በሚቻልበት እና በአጠቃላይ በዚህ በህዳሴ ግድብ ዙሪያ ያሉትን ነገሮች ለማጥራት በወሰኑት መሰረት ያው የግብፅ ወገን ወደ ወደዚህ ወደ ሶስትዮች ድርድር ለመመለስ ፈቃደኛ መሆኑን በኦፊሴል አሁን የገለጸው እንግዲህ ከዛ ውይይት በኋላ አሁን እርስዎ ከጠቀሱት የሁለቱ ሀገራት መሪዎች ውይይት በኋላ የግብፅ ጥያቄ በይፋ የሚቀርብ ጥያቄ እየተጠበቀ ነበረ። በይፋ ጥያቄው ቀርቧል፣ ተልኳል ከግብፅ። አዎ፣ ትክክል። በይፋ የሚመለከተው ሚኒስተር ኃላፊ መስሪያ ቤት ኃላፊ ከዚህ ከውሃ ጋር ያሉት ማለት ነው። እሳቸው በኦፊሴል ጥያቄውን ለእኛ ወገን አቅርቧል። እንግዲህ ወደፊት ሁለቱ በሚስማሙበት ቦታ እና ጊዜ፣ በነጮቹ አቆጣጠር አምና ጃንዋሪ ውስጥ ተቋርጦ የነበረው ውይይት ይቀጥላል ማለት ነው። አምባሳደር፣ እንግዲህ የሁለቱ ሀገራት መሪዎች ውይይት ውጤት ማስገኘት ጀመረ፣ ለዛ ምልክት ነው ተብሎ መወሰድ ይችላል? ይሄ አሁን ግብጽ በሶስትዮሹ ውይይት ለመቀጠል ያሳየችው ፍላጎት በይፋ የሚያቀረበችው ጥያቄ ውይይቱን አቋርጣ ወጣችው ግብጽ ናት። ግብጽ ውይይቱን አቋርጣ ወጥታ እንደገና ማቋረጥ የለባትም እንደገና ውይይቱ እንድትመለስ ነበር በእኛ በኩል ጥረት ይደረግ የነበረው የዲፕሎማሲ ጥረት። በዚህ መሰረት ወደ ውይይት ለመመለስ መፍቀዷ በራሱ አንድ ግኝት ነው። ለመነጋገር መወሰድ ራሱ አንድ እርምጃ ነው። ከዛ በኋላ እንግዲህ ልዩነቶችን ደግሞ በንግግር የመፍታት ሂደት ይጀምራል ማለት ነው በሰላማዊ መንገድ ይህንን ለመፍታት በድርድር ለመፍታት ዓለም አቀፍ ሕጎችንና ሰላማዊ መርሆችን በተንተራሰ መልክ ልዩነቶችን ለመፍታት መወሰን በራሱ አንድ እርምጃ ነው ተብሎ ሊወሰድ ይችላል። ፍሬ ሀሳቡን ቁም ነገሩን እንግዲህ ወደ ውይይት ሲገባ የሚታይ ይሆናል ማለት ነው። አምባሳደር ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለጥያቄዎቻችን ምላሽ ለመስጠት በስልክ መስመር ስለተገኙ በጣም አመሰግናለሁ፣ ስለ ጊዜዎት። በአሜሪካ ድምፅ ሬዳር እስክንድር። እስክንድርም አመሰግናለሁ። መልካም ቀን የሆነልን።